አውሮፓና ጀርመን ጀርመንን ተጣምረው የሚመሩት የክርስቲያን ዴሞክራት ህብረት የክርስቲያን ሶሻል ህብረትና የሶሻል ዴሞክራቶቹ ፓርቲዎች ባለፈው ሳምንት አጋማሽ ላይ የተስማሙበት አዲስ የውህደት ጉዳይ ረቂቅ ሕግ በሀገሪቱ የረዥም ጊዜ ታሪክ ውስጥ ልዩ ስፍራ የሚሰጠው እርምጃ ተደርጎ ተወስዷል። የእስከ ዛሬዎቹን የተናጠል እርምጃዎች በማዕከላዊ አሰራር ይተካል የተባለው ረቂቁ ሕግ ከዚህ ቀደም ለተገን ጠያቂዎች የተዘጉ አንዳንድ እድሎችን በመክፈት ከቀደሙት ደንቦች ይለያል። ከቀድሞ በተሻለ ተገን ጠያቂዎች ከህብረተሰቡ ጋር ፈጥነው እንዲዋሃዱ ያግዛሉ የተባሉ እርምጃዎችንም አካል ካቷል። በጀርመን ፌዴራል ሪፐብሊክ መንግስት ደረጃ ለመጀመሪያ ጊዜ ይህ የውህደት ህግ መቅረቡ የጀርመን ሶሻል ዲሞክራቶች ፓርቲ ሊቀመንበርና ምክትል መራሄ መንግስት ዚግማር ጋብርኤል እንዳሉት ለተገን ጠያቂዎች የተሻሉ እድሎችን የሚፈጥር ታሪካዊ እርምጃ ነው። በጀርመን ፌዴራል ሪፐብሊክ ታሪክ ጀርመን ለመጀመሪያ ጊዜ የውህደት ህግ ይኖራታል። ይህ ታሪካዊ እርምጃ ነው። ከኛ ጋር መኖር የሚፈልጉ ካሁን በኋላ ለህብረተሰቡ የበኩላቸውን አስተዋጽኦ ለማበርከት የተሻሉ እድሎች ይኖሯቸዋል። በዚህ ውስጥ የሚካፈሉ እውቅና፣ ብልጽግናና ነጻነት ያገኛሉ። ከተወሰነ ጊዜ በኋላም እንደ ዜጋ መብትና ግዴታዎች ይኖራቸዋል ብዬ ተስፋ አድርጋለሁ እንደ የኤስፔዴ መሪ እርግጠኛ ነኝ ይህ ህግ በጥቂት ዓመታት ውስጥ ለዘመናዊ የኢሚግሬሽን ህግ እንደ አንድ የመጀመሪያ ትልቅ እርምጃ ሊታይ ይችላል። በጎርጎሮሳዊ 2015 ዓ ም ጀርመን የገቡ ተገን ጠያቂዎች ቁጥር 1.1 ሚሊዮን ይገመታል። አዲሱ ህግ እነዚህ ተገን ጠያቂዎች በተቻለ ፍጥነት ከህብረተሰቡ ጋር ተዋህደው እንዲኖሩና የተሻለ የስራ ዕድል እንዲያገኙ ይረዳል የሚል ተስፋ ተጥሎበታል። በሌላ በኩል ረቂቁ በተገን ጠያቂዎች ላይ ገደቦችን የሚጥሉ እቅዶችንም ይጨምራል። ከፍተኛ ትምህርታቸውን እዚህ ጀርመን የተከታተሉት የህግ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማይ ፍራሸዋ እንደሚሉት ህጉ ስደተኞች በትላልቅ ከተሞች እንዳይከማቹ ለማድረግ የሚኖሩበትን ስፍራ ይገድባል። በአዲሱ ህግ አንድ ሰው የጥገኝነት መብቱን ካገኘ በኋላ መንግስት ያ ሰው የሚኖርበትን ከተማ መድቦ ይሰጠዋል። ለምሳሌ ያህል ፍራንክፈርት ውስጥ የሚኖር ስደተኛ የስደተኝነት መብቱ ከተጠበቀ በኋላ ፍራንክፈርት ውስጥ አይቆይም ማለት ነው። ያ ሰው ይወጣን ዛክሰን፣ ወይንም ባቫሪያ ወይንም የሆነ ቦታ ሃምቦርግ፣ ቤት ካለ ቦታ ካለ እዛ ሄደ ኑር ይባላል። እዛ ሄጄ አልኖርም ካለ የሚደረግለት መንግስታዊ ድጋፍ አይሰጠውም ማለት ነው ያ ማለት የመኖሪያ ቦታ ገደብ ተበጀ ማለት ነው። ስደተኞች በተመደቡበት ቦታ ብቻ እንዲቆዩ የሚያስገድደው አዲሱ ህግ በብዛት በከተሞች መስፈራቸውን ቢከላከልም ዶክተር ለማ እንደሚሉት በአንዳንድ ሁኔታዎች የተገን ጠያቂዎችን ህይወት አስቸጋሪ ሊያደርግ ይችላል። በተለይ የድሮ ምስራቅ ጀርመን ብዙ ባዶ የቆሙ ቤቶች አሉ። ያ ማለት ከፍራንክፈርት አንዱን ሰው ወስዶ እዛ ቢልኩት ስራ የለም፣ ምንድን ነው ማድረግ የሚችለው? ብዙ የኢትዮጵያና የኤርትራ ወጣቶች አሁን የድሮ ምስራቅ ጀርመን ተልከው እየጠፉ እየመጡ ነው። እዛ አካባቢ በሳምንት አንድ ቀን ሁለት ቀን ነው የሚማሩት። መሰረታዊ ልማቶች የተሟሉ አይደሉም። በተለይ ለውጭ ዜጋ አብዛኛው ጥቂት የውጭ ዜጎች ናቸው ያሉት። የህብረተሰቡ ጋር የመዋህዱ ነገር አስቸጋሪ ነው። የውጭ ሀገር ዜጎች ጥላቻም አለበት አካባቢ ስለሆነ ብዙ የውጭ ዜጎች ለቀው ነው የሚመጡት። አሁን ግን በዚህ ህግ ሊያስገድዱት ነው ማለት ነው። መንግስት ጦርነት እና ክትትልን እንዲሁም ግድያን ሸሽተው ጀርመን የመጡ ስደተኞች የተገን ማመልከቻዎች ቶሎ መልስ እንዲያገኙ ይፈልጋል። በሌላ በኩል የተገን ጥያቄያቸው ተቀባይነት ሳያገኝ የቀረ በጥቅሉ የኢኮኖሚ ስደተኞች የሚላቸው ደግሞ በአፋጣኝ ወደ መጡበት እንዲመለሱ አቅዷል። ጀርመን እንዲኖሩ ለተፈቀደላቸው ደግሞ አዲሱ ሕግ እንደ ከዚህ ቀደሙ ሳይሰሩ የሀገሪቱ የማህበራዊ ድጎማ ተቀባይ ብቻ እንዳይሆኑ ይከላከላል። እንደገና ዶክተር ለማ አሁን የስደት መብት የሚያገኙ ሰዎች የሚኖሩበት ቦታ ተመድቦ ይሰጣቸዋል። እዛ የሚኖሩበት ቦታ ሄደው የአንድ ኦይሮ የሁለት ኦይሮ ስራ አለ። ቁጭ ብለው እንዳይበሉ ማለት ነው። መንግስት ከሚሰጣቸው ድጋፍ ውጪ ሶስት መቶ አራት መቶ ዩሮም በወር እየሰሩ ህይወታቸውን የሚያስተዳድሩበትን ቢያንስ በከፊል ከመንግስት ድጋፍ ከሚያገኙት ጋር ደምረው እንዲኖሩ ጥረት ማድረግ አለባቸው። በቅዱ መሰረት የጀርመን ፌዴራል መንግስት ድጎማ ለሚሰጣቸው ተገን ጠያቂዎች አንድ መቶ ሺህ ያህል ስራዎችን ለመፍጠር የሚያስችል ገንዘብ ይመድባል። ከዚህ ሌላ ህጉ ታሪካዊ ሊባል የሚችል ለውጥም አካቷል። ከዚህ ቀደም ደግሞ በዛ በሚኖሩበት ከተማ ውስጥ አንድ ስራ ቢገኝ፣ ያ ክፍት የስራ ቦታ መጀመሪያ ጀርመናዊ ተፈልጎ ካልተገኘ፣ ቀጥሎ አንድ አውሮፓዊ የሆነ ዜጋ ተፈልጎ ለዛ ስራ ከታጣ በሶስተኝነት ደረጃ ነው የጥገኝነት መብት ያገኙ ሰዎች ያንን ስራ መስራት የሚችሉት። ያ ማለት ስራ የሚሰጠው በቅድሚያ ለጀርመናዊ ዜጋ ነው። ጀርመናዊ ዜጋ ከታጣና የማይፈልገው ከሆነ ይህንን ቦታ ለአውሮፓ ዜጋ ይሰጣል። አውሮፓ ዜጋም አልፈልግም ካለ ለጥገኝነት መብት ላገኙ የውጭ ሀገር ዜጎች ነበር የሚሰጠው። አሁን ግን ለሚቀጥለው ሶስት አመት ይሄ ህግ ተሰርዞ እያንዳንዱ የጥገኝነት መብት ያገኘ ሰው ከጀርመናዊ ዜጋ ጋር እኩል ክፍት የስራ ቦታ ላይ ተወዳድሮ ስራ መስራት እድል ከፍተዋል በአዲሱ ህግ ስደተኞች የቋንቋ ትምህርት ለመጀመር እንደ በፊቱ ሶስት ወር መጠበቅ የለባቸውም የጥገኝነት ማመልከቻቸው ተቀባይነት ባገኘ በስድስት ሳምንታት ውስጥ የቋንቋ ትምህርት መጀመር ይፈቀድላቸዋል በህጉ ተገን ጠያቂዎች ቋንቋ የመማር ግዴታ አለባቸው። ይህን ለማድረግ ፈቃደኛ የማይሆኑ ስደተኞች ግን ከመንግስት የሚሰጣቸው ድጎማ ይቀንስባቸዋል። እንደ ረቂቁ የውጭ ዜጎች የጀርመንኛ ቋንቋን ጨምሮ ስለ ህዝቡ ባህልና ስለ ሀገሪቱ የፖለቲካ ስርዓት የሚማሩበት የውህደት መርሃ ግብር መምህር የሆኑት ዶክተር ለማ ከልምድ እንደሚናገሩት ግን ቋንቋ መማር የማይፈልጉ ስደተኞች አላጋጠሟቸውም። አንድ ሰው እዚህ ሀገር በመጣበት ጊዜ በቋሚነት ጀርመን ሀገር የሚኖር ከሆነ ለእለት ህይወቱ የሚያስፈልገው የጀርመንኛ ቋንቋ በአውሮፓ ስታንዳርድ ወጦ መማር ያለባቸው ኢንቴግሬሽን ኮርስ አለ፣ የውህደት ኮርስ አለ። ያንን የውህደት ኮርስ እምቢ የሚል የውጭ ዜጋ እኔ እስካሁን አላጋጠመኝም። እንዲያውም ችግሩ ያለው አስተማሪዎች የሉም፣ የመማሪያ ቦታዎች የሉም። ሌላው በጣም ጥቂቱ ፐርሰንት ከድሮም ጀምሮ አገር ቤት ትምህርት ቤት ያልሄደ የእንግሊዝኛ አልፋቤትን የላታንን አልፋቤት የማያቅ መጻፍና ማንበብ የማይችሉ ችግር ሊገጥማቸው ይችላል። ይሄን ደግሞ ህግ ስለሚደግፋቸው ካልቻሉ አልቻሉም፣ መሰረተ ትምህርት እንዲማሩ ይደረጋል። ኢንተግሬሽን ኮርስ ግን የተማሩ ልጆች ስምንተኛ ክፍል፣ ዘጠነኛ ክፍል፣ አስረኛ ክፍል የደረሱት እዚህ አገር ከመጡ እንደውም በጣም ፍላጎት አላቸው ቋንቋውን ቶሎ ተምረው ቋንቋውን ከተማሩ በኋላ ስራ ሰርቶ ቤተሰቦቻችን እንረዳለን፣ ህይወታችንን እናሻሽላለን ብሎ የሚጓጉ ቦታ ተሰጧቸው አለም ማሬም የሚል ማስ የሆነ አብዛኛው የሆነ ስደተኛ የለም ከመቶ አራት ፐርሰንት አምስት ፐርሰንት አይሞላም ነው የሚለው። ጀርመን ተገን የሚሰጣቸውን ስደተኞች መብትና ግዴታዎችን የሚመለከተው አዲሱ ህግ ያስቀመጣቸው ገደቦች ገደቦችና ያሻሻላቸው ደንቦች ዋነኛ አላማ አንድ ነው እንደ ዶክተር ለማ፣ በእርሳቸው አስተያየት ሀገሪቱ ለስደተኞች በምትሰጠው ማህበራዊ ድጎማ ብቻ ተስበው የሚመጡ ስደተኞችን የማስቀረት አላማ ይዞ ነው የተቀረጸው። ጀርመን ካለፈው ነሐሴ ወር ሁለት ሺ አስራ አምስት ጀምሮ እንዳየ ነው። አብዛኛው ስደተኞች ወደ ጀርመን ሀገር ሊመጡ የፈለጉበት ዋናው ምክንያት ምንድን ነው? ጀርመን ሀገር የሰው ልጅ በሰው ልጅነቱ በሰብዓዊነቱ በወር ቢያንስ ሶስት መቶ ሰማኒያ እስከ አራት መቶ ዩሮ ይገባዋል ብሎ ወስኖ የሀገሪቷ ህገ መንግስታዊ ፍርድ ቤት ወስኖ ጀርመን ሀገር የሚመጡ ሰዎች እያንዳንዱ ሰው ሶስት መቶ አራት መቶ ብር ስለሚያገኝ ሌላ አገር አውሮፓ ውስጥ እንደዚህ አይነት መብት የለም። ስለዚህ እንኳን ለስደተኞች ቀርቶ ዛሬ ግሪክ አገር አንድ አመት ስራ አጥ ከሆንኩ የቤት ክራይ መክፈል ካልኩ መንገድ ላይ ነው የማጥረው። ይህንን ጀርመን አንድም ሰው መሬት ላይ እንዳይወድቅ ራሱን ችሎ ከሄደ ሄደ፣ ካልሄደ ግን ሜዳ ላይ እንዳይወድቅ የዘረጉት ከመቶ አመት በላይ የሆነ ሶሻል ሲስተም አላቸው። ሶሻል ዌልፌር ሲስተም። የማህበራዊ ድጎማ አገልግሎቱ ጀርመን ውስጥ በጣም ትልቅ ስለሆነ ስደተኞች በሙሉ ወደ ጀርመን መምጣት ስለፈለጉ ይሄንን ነገር ለማስቀረት የተወሰዱ እርምጃዎች ናቸው እነዚህ። ከዚህ ቀደምም አድርጓል፣ በተለይ ከባልካን ለመጡ ስደተኞች። አሁን ደግሞ ከየትም ይምጣ የጥገኝነት መብት ያገኘ ሰው ራሱን ችሎ የቤት ክራይ ከፍሎ ሁሉን ችሎ የፈለገበት ከተማ ሄዶ ሰርቶ መኖር ይችላል። መንግስት ግን ድጎማ እስካደረገለት ጊዜ ድረስ እኛ ኑር የምንለው ከተማ ነው መኖር ያለበት። እኛ አድርግ ያልነውን ነገር ነው ማድረግ ያለበት። ቁጭ ብሎ ከዚህ ቀደም እንደሚገኘው አይገኝም ማለት ነው። ይሄ የስደተኛ ቁጥርን ለመቀነስ ከተወሰዱ እርምጃዎች አንዱ ነው። ረቂቅ ሕጉ በዚህ ሳምንት ከጀርመን ፌዴራዊ ክፍላተ ሀገራት መሪዎች ጋር ውይይት ይደረግበታል። ከዚያም በሀገሪቱ ፓርላማ ቀጥሎም በጀርመን ፌዴራል ምክር ቤት ከጸደቀ በኋላ ስራ ላይ ይውላል። ህጉ በአጭር ጊዜ ውስጥ ተግባራዊ ይሆናል ተብሎ ይጠበቃል። የጀርመን ጥምር መንግስት ባለፈው ሳምንት በተስማማበት በአዲሱ የውህደት ጉዳይ ረቂቅ ህግ ምንነትና ዓላማዎች ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። በዝግጅቱ ማብራሪያ በመስጠት የተባበሩንን ዶክተር ለማይ ፍራሻዋን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ።